የኢትዮጵያ አየር መንገድ በኤርትራ ሲቪል አቪዬሽን ባለስልጣን የባንክ ሂሳቡ እንዳይንቀሳቀስ በመታገዱ የአስመራ በረራውን ማቋረጡን አስታውቋል። የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሰጡት መግለጫ የኤርትራ ሲቪል አቪዬሽን ባለስልጣን ቀደም ብሎ ስላስተላለፈው የበረራ እገዳ ውሳኔና ቀጥሎ ስለመጣው የባንክ ሂሳብ እግድን በተመለከተ ለመወያየትም ሆነ ለማብራራት ፈቃደኛ አልሆነም ብለዋል። በዚህ የተነሳ አየር መንገዱ ከዛሬ ጀምሮ የአስመራ በረራውን ማቋረጡን ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል። የኢትዮጵያ አየር መንገድ የአስመራ በረራውን ከስድስት ዓመታት በኋላ ከዛሬ ነሐሴ 28 ቀን 2016 ዓ ም ጀምሮ ለማቋረጥ የወሰነበትን ምክንያት በተመለከተ ማብራሪያ ሰጥቷል። የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በዛሬ ዕለት ለጋዜጠኞች በሰጡት መግለጫ የኤርትራ ሲቪል አቪዬሽን ባለሥልጣን ከአንድ ወር በፊት የሰጠውን የበረራ እግድ ትዕዛዝ ተከትሎ በሀገሪቱ ባንክ ያለው የአየር መንገዱ የባንክ ሂሳብ እንዲታገድ በመደረጉ በረራውን ለማቋረጥ መገደዱን ተናግረዋል። ጁላይ ሀያ አምስት አስመራ ጣቢያ ያለው የኢትዮጵያ አየር መንገድ ተወካይ ከሽያጭ የተሰበሰበ ገንዘብ ወስዶ ሊያስቀምጥ ሲል ማስቀመጥ አልከለከሉትም፣ ግን ባንኩ ገንዘብ ከዚህ ወደ ኢትዮጵያ እንዳትወስዱ ታግዳቸዋል የሚል መረጃ ሰጡን። ከዚያ ጊዜ ጀምሮ ገንዘብ ማውጣት አልቻለም ላለፈው አንድ ወር ያህል። ይህንንም ጉዳይ የኤርትራ ሲቪላይዜሽን ባለስልጣን እንደገና እንዲያየው ደብዳቤ ጻፍ። ለዚህም ምላሽ አልተሰጠንም። እንደገና እስቲ ያስቡበታል ብለን በራራችንን ቀጠል። ያለፈው ቅዳሜ ኦገስት ሰላሳ አንድ የጣቢያችን ኃላፊ ከሽያጭ የተገኘ ገንዘብ ለማስገባት ሲሄድ ባንኩ ከዚህ በኋላ ሂሳባችሁ ሙሉ በሙሉ ብሎክ ተደርጓል፣ ለአገር ውስጥ ክፍያም መጠቀም አትችሉም፣ ማስገባት ብቻ ትችላላችሁ የሚል ከባንኩ ተነገረው፣ በደብዳቤ ማሳወቁን። እንግዲህ የሰራተኛ ደሞዝ እንከፍላለን፣ እዚያው ብዙ አገልግሎቶች አሉ የሚከፈሉ፣ ገንዘብ ከቲኬት እየሸበሸ እየሰበሰብም አካውንታችን ውስጥ አስቀምጠን ቢያንስ እዚያ ላለው አውሮፕላኖቹ ሲበሩ ለምናገኘው አገልግሎት መክፈል ካልቻል በረራ መቀጠል አንችልም ማለት ነው። በዚህ ሁኔታ በረራውን ከዛሬ ጀምሮ ለማቆም ተገደናል። ዋና ስራ አስፈጻሚው አቶ መስፍን ጣሰው በመግለጫቸው የኤርትራ ሲቪል አቪዬሽን ባለስልጣን በአየር መንገዱ አገልግሎት ላይ ለመጀመሪያ ጊዜ ቅሬታ ያሰማው ባለፈው መጋቢት ወር ላይ እንደነበረና ቅሬታውም ከሻንጣ መጥፋትና መዘጌት ጋር የተያያዘ እንደነበረ አመልክተው የቀረበውን ቅሬታ በመስማት አየር መንገዱ ሻንጣ ለዘገየባቸው ተጓዦች ካሳ ለመክፈል ዝርዝሩ እንዲሰጠው መጠየቁን ተናግረዋል። ሆኖም ባለስልጣናቱ ይህን ሳያደርጉ ቀርተዋል ሲሉ ተችተዋል። አያይዘውም ከዚያ በኋላ አንድም የሻንጣ መዘጌት ችግር እንዳያጋጥም ለማድረግ አየር መንገዱ ባደረገው ጥረት ባለስልጣናቱ ደስተኞች ነበሩ ብለዋል። በዚህ ተነሳስተው ወደ አስመራ የምናደርገውን የበረራ ቁጥር እንድናሳድግ በጠየቁ አጭር ጊዜ ውስጥ ዓለም አቀፍ ሕግን በጣሰ ሁኔታ በድንገት የአስመራ በረራችንን እንድናቋርጥ ወሰኑ ሲሉ የኤርትራ ሲቪል አቪዬሽንን የወቀሱት አቶ መስፍን ለእገዳ ትዕዛዙም ማብራሪያ አልተሰጠም ብለዋል። ለምን እንደታገደ በምን ምክንያት እንደሆነ አይገልጹም? ያ ደብዳቤ ደረሰን ወዲያው አከታትለን ምንድን ነው የሆነው ምክንያቱንም አልነገራችሁንም ብለን በስልክ ለመጠየቅ ሞከርን። በስልክ ልናገኛቸው አልቻልንም። ቀጠሮ እንዲያዝልን ደብዳቤ ከዚያ ጊዜ ጀምሮ እስካሁን ድረስ በእኔ ደረጃ ሶስት ጊዜ ልከናል። አንድም ምላሽ አልሰጡንም። እንግዲህ የሲቪል አቬሽን ባለስልጣን ስለሆኑ በኢትዮጵያ ሲቪል አቬሽን ባለስልጣን በኩል ዓለም አቀፍ አሰራርን ተከትሎ ይህ ነገር መፍትሄ እንዲያገኝ ብለን እንዲጠየቁልንም ጠየቅ የኢትዮጵያ ሲቪል ቤሽን ባለስልጣን ተደጋጋሚ በስልክም በደብዳቤም ጠየቀ ምንም ምላሽ ሊያገኝ አልቻለም የኢትዮጵያ አየር መንገድ በኤርትራ የናቅፋና የዶላር የባንክ ሂሳብ እንደነበረው ያወሱት ዋና ስራ አስፈጻሚው በእግዱ ምክንያት ግን ገንዘባችንን ማስወጣት አልቻልንም ወደፊት ለማስወጣት በልዩ ልዩ መንገዶች እንጥራለን ሲሉ ገልጸዋል እንዴት ነው የምታስቡት ከዚህ በኋላ ገንዘቡን ለማውጣት የሚለው እኛ ሁሉንም መንገድ እንከተላለን አንደኛ ገንዘቡ እንዲለቀቅልን በዲፕሎማቲክ ቻናል መጠየቃችን አይቀርም እንግዲህ ለእኛ ካለቀቁልን ጉዳዩ የሁለቱ ሀገሮች ጉዳይ ይሆናል በዚያ ደረጃ መፍትሄ ያገኛል ብለን ነው የምናስበው ለኢትዮጵያ መንግስት አንዱ ሲቪል አቬሽን ባለስልጣን ነው ሁለተኛው ለውጭ ጉዳይ ሚኒስቴር ሪፖርት አድርገናል እነሱም በበኩላቸው ጥረት ሲያደርጉ የቆዩ ይመስለኛል ዝርዝር ሁኔታውን መረጃው የለኝም የኢትዮጵያ አየር መንገድ ወደ አስመራ ለመጓዝ ቀድመው ትኬት ለቆረጡ መንገደኞቹ ያለምንም ተጨማሪ ክፍያ በሌሎች አየር መንገዶች የሚጓጓዙበትን አማራጭ ማመቻቸቱን አስታውቆ ከፈለጉም ለትኬት የከፈሉትን ገንዘብ ሙሉ ተመላሽ የሚያደርግ መሆኑን ጠቁመዋል። በደንበኞቹ ላይ ለሚደርሰው መጉላላትም ይቅርታ ይጠይቃል ብለዋል። በሌላ በኩል የኤርትራ ሲቪል አቪየሽን ባለሥልጣን በበኩሉ ወደ አስመራ የሚደረጉ የኢትዮጵያ አየር መንገድ በረራዎች ከመጪው መስከረም 20 ቀን 2017 ዓመተ ምህረት ጀምሮ እንዲቋረጡ መወሰኑን ከአንድ ወር በፊት አስታውቆ ነበር። ለበረራዎቹ መታገድም የኢትዮጵያ አየር መንገድ ተገቢነት የሌላቸው የንግድ ተግባራት በመከተሉ ነው ያለውን በምክንያትነት አቅርበዋል። በተጓዦች ላይ ምክንያታዊ ያልሆነ የበረራ ትኬት ዋጋ ይጨመራል፣ ስልታዊና የተደራጀ የሻንጣ ስርቆትም ይፈጸማል ሲልም አየር መንገዱን ወንጅሏል። ተደጋጋሚ የበረራዎችና የሻንጣዎች መዘግየት እንደሚስተዋልም በማሳሰቢያው ጨምሮ አመልክተዋል። እነዚህን ለውሳኔው በመነሻነት የጠቀሰው የኤርትራ ሲቪል አቪዬሽን ባለሥልጣን አየር መንገዱ ለእነዚህ ችግሮች ካሳ አልሰጠም ሲልም ተችተዋል። ለአሜሪካ ድምፅ፣ ገብረ ሚካኤል ገብረ መድኅን አዲስ አበባ